የፌዴራል ፖሊስ ወንጀል ምርመራ ቡድን ከ480 ሚሊዮን ብር በላይ አባክነዋል የተባሉ በሕዝብና በመንግሥት ንብረት ላይ ብክነት ያደረሱ ሁለት ተጠርጣሪዎች ትናንት ፍርድ ቤት ቀርበዋል። በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉት ሰዎች ቁጥራቸው ከ125 በላይ ደርሷል። መለስካቸው አምሃ ዝርዝር አለው። የፌዴራል ፖሊስ ወንጀል ምርመራ ቡድን ዛሬ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የጅቡቲ ወደብ ቅርንጫፍ ስራ አስኪያጅ አቶ እውነቱ ታየንና ቀደም ሲል የሞጆ ደረቅ ወደብ ዋና ዲሬክተር የነበሩትን በአሁኑ ወቅት ግን ጊዜያዊ የጅቡቲ ወደብ ቡድን መሪ አቶ ታዬ ጫላን ፍርድ ቤት አቀረባቸው። ከነዚህ ተጠርጣሪዎች ጋራ በቁጥጥር ስር የዋሉት የድርጅቱ ሰራተኞች ቁጥር ወደ ሰባት ከፍ ብሏል። በተጠረጠሩበት 487.7 ሚሊዮን ብርና 10 ሺህ ዶላር በሕዝብና በመንግሥት ላይ ጉዳት አድርሰዋል ሲል ፖሊስ ፍርድ ቤት አቅርቧቸዋል። የፌዴራል ፖሊስ ወንጀል ምርመራ ቡድን ለፌዴራል ከፍተኛ ፍርድ ቤት ተረኛ ችሎት እንዳስረዳው ተጠርጣሪዎቹ ቀደም ሲል ነሐሴ 26 ቀን 2009 ዓ ም በቁጥጥር ስር ከዋሉት ከፍተኛ የድርጅቱ ኃላፊዎችና ካልተያዙ ግብረ አበሮቻቸው ጋር በመሆን የወንጀል ድርጊት ፈጽመዋል ብሏል። ይህንን ሲዘረዝርም መንግሥት በየወሩ ለጅቡቲ ወደብ ቅርንጫፍ መስሪያ ቤት የሚመድበውን አስር ሚሊዮን ዶላር በአገባቡ አለመጠቀማቸውን በ 2007 ና በ 2008 ዓ ም ሰባ ሚሊዮን ብር ክፍያ የተፈጸመበት ወደ ውጭ ታሽጎ የሚላክ የግብርናና የፋብሪካ ምርት ቃሊቲና ሞጆ መታሸግ ሲገባው ጅቡቲ እንድታሸግ በመደረጉ የተጠቀሰው የገንዘብ ጉዳት እንዲደርስ አድርገዋል። ከዚህም የተነሳ አንድ ሺህ አምስት መቶ ወጣቶችን ስራ እንዲያጡ አድርገዋል። የመንግስትን የግዢ መመሪያ በመተላለፍም ሰባት መቶ ሺህ ብር አላግባብ ክፍያ መፈጸማቸውንም መርማሪ ቡድኑ ለፍርድ ቤቱ አስረድቷል። ፖሊስ ለተጨማሪ የምርመራ ሥራ የአስራ አራት ቀናት ጊዜ ጠይቋል። ተጠርጣሪዎቹ በበኩላቸው መርማሪ ፖሊስ የጠቀሳቸው ድርጊቶች አይመለከተንም፣ ቋሚ አድራሻና ቤተሰብ ያለን በመሆኑ ሕገ መንግሥታዊ ዋስ መብታችን እንዲከበርልን ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ የተጠርጣሪዎችን የዋስትና ጥያቄ ውድቅ በማድረግና በፖሊስ ከተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ 12 ቀናት በመፍቀድ ቀደም ብለው በቁጥጥር ስር ከዋሉት የድርጅቱ ኃላፊዎች ጋር የምርመራ መዝገቡ ተጠቃሎ ለመስከረም አምስት ቀን 2010 ዓ ም እንዲቀርቡ ትዕዛዝ ሰጥቷል። የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች በተናጠል በቁጥጥር ስር አውለናቸዋል ያሏቸው ከፍተኛ የመንግሥት ኃላፊዎች የባለ ሀብቶችና የተለያዩ ግለሰቦች ቁጥር ከ125 በላይ መድረሱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ